የእስልምና እምነት ተከታይ የሆነችው ሴኔጋል ህዝቧ በሰላምና ተቻችሎ የሚኖርባት ሀገር ናት። ይሁን እንጂ ባለፈው አውሮጳዊ ዓመት 2015 መጨረሻ ገደማ በማሊ መዲና ባማኮ እንዲሁም በአዲሱ ዓመት 2016 ጥር ወር አጋማሽ በቦርኪና ፋሶ መዲና ዋጋዱጉ ከተጣሉት የአሸባሪዎች ጥቃቱ ወዲህ ጽንፈኞች በዝችው ምዕራብ አፍሪቃዊት ሀገር ስር መስደድ እንዳይጀምሩ አስግቷል። ይህን ተከትሎም የሴኔጋል ጸጥታ ኃይላት ሀገራቸውን አስግቷል ባሉት የሽብርተኝነት ተግባር አንጻር ባነቃቁት ጥንቃቄ ፖሊስ ባለፈው የሳምንት መጨረሻ ብቻ ከዘጠኝ መቶ የሚበልጡ ሰዎችን ማንነት አጣርቷል። በመላ ምዕራብ አፍሪቃ የጸጥታ ጥበቃው ደንብ መጠናከርን ተከትሎም የሰላምና የመቻቻል ተምሳሌት በመሆን የምትታወቀው የሴኔጋል ፖሊስም በጸረ ሽብሩ ትግል ላይ ሊሰማሩ የሚችሉ ከአንድ ሺህ የሚበልጡ አዳዲስ ሰራተኞችን ማሰልጠን ጀምሯል። በሴኔጋላዊቷ የሳን ሉዊ ከተማ የሚገኘው የጋስቶን በርዤ ዩኒቨርሲቲ መምህር ቡካሪ ሳምቤ በጸጥታው ዘርፍ ከብዙ ጊዜ አንስተው ሀገራቸው ሴኔጋልን በአካባቢው ካሉት ሀገራት ሁሉ የተለየች አድርገው ተመልክተዋት እንደነበር ገልጸዋል። ባለፉት አመታት ሽብርና ሁከት በታየበት በምዕራብ አፍሪቃ ውስጥ ሴኔጋል የመረጋጋት ደሴት ሆና ቆይታለች። ለዚህም ሁኔታ ሰላምን ማራመድ የተሳካላቸው የሱፊ እስልምና መስመር ተከታዮች የሆኑት መንፈሳዊያን መሪዎች ተጽዕኖ ሰፊ አስተዋጽኦ አበርክቷል። ይሁን እንጂ ከጥቂት ጊዜ በፊት በዋጋዱጉ የተጣለው ጥቃት ሴኔጋል በምዕራብ ሙዚቃ እንደ ተምሳሌት ታይታበት የነበረውን ጊዜ ያበቃው ይመስለኛል። ሴኔጋል ውስጥ እንደ ጎርጎሪዮሳዊው ዘመን አቆጣጠር ከ1950ኛዎቹ አመታት ወዲህ ጽንፈኛ ቡድኖች አስተሳሰባቸውን ለማስፋፋት መሞከራቸውን የዘርፉ ባለሙያዎች ይናገራሉ። እንዲያም ሆኖ ግን በሳኡዲ አረቢያ ተጽዕኖ ያረፈባቸው የዋሃቢና የሳላፊስት ቡድኖች በሴኔጋል ከሱፊ መስመር ተከታዮች ጋር ጎን ለጎን በሰላም ኖረዋል። አሁን ግን በሀገሪቱ ጽንፈኝነት የሚስፋፋበት ስጋት መጠናከሩ ነው የሚሰማው። በምዕራብ አፍሪቃዊቱ ሀገር ሴኔጋል ካለፉት ጥቂት አመታት ወዲህ በድሆችና በሀብታሞች መካከል የሚታየው ልዩነት እየሰፋ መሄዱን መታዘባቸውን በመዲናይቱ ዳካር የሚገኘው የጀርመናውያኑ የኮንራድ አድናወር የፖለቲካ ጥናት ተቋም ባልደረባ ወይዘሮ ኡተ ጊርችንስኪ በኦካንዴ አስታውቀዋል። በኦካንዴ አክለው እንዳስረዱትም የትምህርቱ ስርዓት እየተበላሸ መጥቷል። ብዙ የሴኔጋል ወጣቶችም ወደ ቆርአን ትምህርት ቤቶች ወይም ወደ አረባውያኑ ዩኒቨርሲቲዎች መሄዱን ሲመርጡ ታይተዋል። ይኸው ምርጫቸውም የፈረንሳይኛ ቋንቋ እውቀት አዘውትሮ በሚጠየቅበት የሥራው ዓለም ውስጥ የመቀላቀል እድላቸውን ዝቅተኛ አድርጎታል። ይሄው ሁኔታም በድሆቹ ዘንድ ብቻ ሳይሆን በተማረው ቡድንም ዘንድ ቅሬታ ፈጥሯል። በዚህ አደገኛ ሁኔታ የተነሳም የሀገሪቱ ባህላዊ የሱፊ እስልምና መስመርን ለመከተል የማይፈልጉት ወጣቶች ቁጥር ካለፉት ጥቂት ዓመታት ወዲህ እየጨመረ በመምጣቱ እነዚህ ወጣቶች ቀላል የጽንፈኛ ድርጅቶች ተጽዕኖ ሰለባ የሚሆኑበት ስጋት ተደቅኖባቸዋል። ይሄው ስጋት በተለይ መሀይምነት፣ የጎርፍ አደጋ፣ የህዝብ ቁጥር ፈጥኖ መጨመርን በመሳሰሉ ምክንያቶች ሰበብ ግዙፍ ችግር ባጋጠመው በዳካር የፒክኔ ሰፈር ጎልቶ እንደሚታይ ሴኔጋላዊው የራዲዮ ኦክሲጅን ኃላፊ ዳውድ ጌ አመልክተዋል። በዚሁ ከመዲናይቱ ወጣ ብሎ በሚገኘው ሰፈር ውስጥ ከሁለት ሚሊዮን የሚበልጥ ህዝብ በብዛትም ወጣቶች ይኖራሉ። እንደ ዳውድጌ አባባልም የነዚሁ ወጣቶች ሃይማኖታዊ ጽንፈኝነት ዝንባሌ ካለፉት ጊዜያት ወዲህ ከፍ እያለ መጥቷል። ሴኔጋል ውስጥ አሁንም በሰፊው የተስፋፋው መቻቻልን የሚያስቀድመው የሱፊ እስልምና መስመር ነው። ይሁን እንጂ በፒኪኔ ሰፈር የሚገኙት ወጣቶች የሰላፊስቶቹን አስተምሮ ለመቀበል የሚያሳዩት ዝግጁነት ከፍ እያለ መምጣቱን ተገንዝበናል። ይህ በእርግጥ ወጣቶቹን አክራሪ ያደርጓቸዋል እያልኩ አይደለም፣ ግን በዳካር መጋቢያው አካባቢዎች እና በመዲናይቱ ያሉት ወጣቶቹ በአስተምሮቱ እየተሳቡ መሆናቸውን ነው መግለጽ የፈለግኩት። ይህንኑ መዘዙ አሳሳቢ ሊሆን ይችላል የሚሉትን ስጋት ለማስወገድ እየቻልም ዘንድ ዳውድ ጌይ በራዲዮ ኦክሲጀን በሚያስተላልፏቸው ዝግጅቶቻቸው የሴኔጋል መንግስት በፒክኔ ሰፈር የሚገኙትን ትምህርት ቤቶችና የትምህርቱን ስርዓት በጉልህ እንዲያሻሽል ግፊት ለማሳረፍ ጥረት ጀምረዋል። በሴኔጋል በእምነቶች መካከል አለመቻቻል ባለመኖሩ ሽብርተኝነት ፈጽሞ እንደማያስፈራቸው የሚናገሩት የራዲዮ ኦክሲጅን ኃላፊ ዳውድ ጌይ ሙስሊም ጽንፈኝነትን ለመታገል ወጣቱን በትምህርት ማነጽ ጥሩ መሳሪያ ሊሆን እንደሚችል ያምናሉ። ወጣቶቻችን የተረጋጉና ከኃይል ተግባር የራቁ ናቸው። ለዚህም እስካሁን ሴኔጋል ውስጥ ጥቃት አለመጣሉ ሁነኛ ማስረጃ ነው። የፖለቲካ ተንታኙ ባካሪ ሳምቤ ግን በገያ አንጻር ሴኔጋል ውስጥ ሽብርተኝነትን ለመታገል በአስቸኳይ እርምጃ ሊወሰድ ይገባዋል ባይ ናቸው። በአሁኑ ጊዜ ጽንፈኛነትን ለማስወገድ የማከላከል እርምጃ መውሰድ አስፈላጊ ነው። ከዚሁ ጎን ለጎንም የሲቪሉን ማህበረሰብ ጥቅም ማስጠበቅ የግድ ይላል። እንደኔ አስተሳሰብ ሽብርተኝነት በተለይ በአፍሪቃ ለሚያንሰራራበት ድርጊት እንደ ምክንያት ከሚጠቀሱት መካከል ዋነኛ የሚባሉትን ሁለቱን ማለትም የተበላሸ የመንግስት አስተዳደርና ማህበራዊ እኩልነት የተጎደለበትን አሰራር ማስወገድ ተገቢ ይሆናል።